መጽሐፈ ሳሙኤል ካልዕ ምዕራፍ ስምንት። ከዚህም በኋላ ዳዊት ፍልስጥኤማውያንን መታ፣ አዋረዳቸውም። ከፍልስጥኤማውያንም እጅ ሜቴግአማ የተባለችውን ከተማ ወሰደ። ሞዓብን መታ፣ ሞዓባውያንንም በምድር ጥሎ በገመድ ሰፈራቸው፤ በሁለትም ገመድ ለሞት በአንድም ገመድ ሙሉ ለሕይወት ሰፈራቸው። ሞዓባውያንም ለዳዊት ገባሮች ሆኑ፣ ግብርም አመጡለት። ዳዊትም ደግሞ በኤፍራጥስ ወንዝ አጠገብ የነበረውን ግዛት መልሶ ለመያዝ በሄደ ጊዜ የረዓብን ልጅ የሱባን ንጉሥ አድርአዛርን መታ። ዳዊትም ከእርሱ ሺህ ሰባት መቶ ፈረሰኞች፣ ሀያ ሺህም እግረኞች ያዘ። ዳዊትም የሰረገለኛውን ፈረስ ሁሉ ቋንጃ ቈረጠ፣ ለመቶ ሰረገላ ብቻ አስቀረ። ከደማስቆም ሶርያውያን የሱባን ንጉሥ አድርአዛርን ሊረዱ በመጡ ጊዜ ዳዊት ከሶርያውያን ሀያ ሁለት ሺህ ሰዎች ገደለ። ዳዊትም በደማስቆ ሶርያ ጭፍሮች አኖረ። ሶርያውያንም ለዳዊት ገባሮች ሆኑ፣ ግብርም አመጡለት። እግዚአብሔርም ዳዊት በሄደበት ሁሉ ድልን ሰጠው። ዳዊትም ለአድርአዛር ባሪያዎች የነበሩትን የወርቅ ጋሾች ወሰደ፣ ወደ ኢየሩሳሌምም ይዞአቸው መጣ። ንጉሡም ዳዊት ከአድርአዛር ከተሞች ከቤጥሃና ከቤሮታይ እጅግ ብዙ ናስ ወሰደ። የሐማትም ንጉሥ ቶዑ ዳዊት የአድርአዛርን ጭፍራ ሁሉ እንደመታ መታ ሰማ። ቶዑም ከአድርአዛር ጋር ሁልጊዜ ይዋጋ ነበርና ዳዊት አድርአዛርን ድል ስለ መታ ቶዑ ልጁን አዶራምን ደኅንነቱን ይጠይቅ ዘንድ ይመርቀውም ዘንድ ወደ ንጉሥ ዳዊት ላከው። እርሱም የብርና የወርቅ የናስም ዕቃ ይዞ መጣ። ንጉሡ ዳዊትም ካሸነፋቸው ከአሕዛብ ሁሉ ከሶርያ ከሞዓብም ከአሞንም ልጆች ከፍልስጥኤማውያንም ከአማሌቅም ከረአብም ልጅ ከሱባ ንጉሥ ከአድርአዛር ምርኮ ከቀደሰው ብርና ወርቅ ጋር እነዚህን ደግሞ ለእግዚአብሔር ቀደሰ። ዳዊትም በተመለሰ ጊዜ በኤዶምያስ ዐሥራ ስምንት ሺህ ሰዎች በጨው ሸለቆ ውስጥ በመምታቱ ስሙ ተጠራ። በኤዶምያስም ሁሉ ጭፍሮች አኖረ። ኤዶማውያንም ሁሉ ለዳዊት ገባሮች ሆኑ። እግዚአብሔርም ዳዊት በሚሄድበት ሁሉ ድልን ይሰጠው። ዳዊትም በእስራኤል ሁሉ ላይ ነገሠ። ዳዊትም ለሕዝቡ ሁሉ ፍርድንና ጽድቅን አደረገላቸው። የጹሪያ ልጅ ኢዮአብም የሠራዊት አለቃ ነበር። የአሂሉድም ልጅ ኢዮሳፍጥ ታሪክ ጸሐፊ ነበር። የአቂጦብም ልጅ ሳዶቅ የአቢሜሌክም ልጅ አብያታር ካህናት ነበሩ። ሠራያም ጸሐፊ ነበር! የዮዳሄ ልጅ በናያስ በከሊታውያንና በፈሊታውያን ላይ ነበር። የዳዊትም ልጆች አማካሪዎች ነበሩ